ኢትዮጵያ ውስጥ ባለፉት አመታት በተፈጠረው ሁከት ውስጥ ተሳትፈዋል ያሏቸው አምስት መቶ ሀያ ስምንት ተጠርጣሪዎች ክስ ተቋርጦ ከነገ በስቲያ ረቡዕ ጥር ዘጠኝ ሁለት ሺ አስር አመተ ምህረት እንደሚፈቱ ጠቅላይ አቃቤ ሕግ ጌታቸው አምባዬ አስታውቀዋል። በሚቀጥሉት ሁለት ወራት በሚካሄድ ምርመራ ሌሎችም እስረኞች እንደሚለቀቁ ተገልጿል። በዚህኛው የመጀመሪያ ዙር የተፈረደባቸው ሰዎች እንደማይፈቱ ተጠቁሟል። ጠቅላይ አቃቤ ሕጉ ዛሬ የሰጡትን መግለጫ የተከታተለው መለስካቸው አምሀ ተከታዩን ዘገባ ልኳል። በቅርቡ የገዢው ግንባር ኢህአዴግ ስራ አስፈጻሚ ኮሚቴ በደረሰበት ውሳኔ መሰረት ከተቋቋሙት ግብረ ኃይሎች መካከል አንዱ የፍትህ ጉዳይን የሚከታተል እንደሆነ አስቀድመው የገለጹት ጠቅላይ አቃቢ ህጉ አቶ ጌታቸው አምባዬ በፌዴራልና በክልል ደረጃ የ528 ተጠርጣሪዎች ክስ እንደሚቋረጥ ዛሬ ረፋዱ ላይ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ይፋ አደረጉ። ግብረ ኃይሉ የሀገሪቱን የፍትሕ አሰራር ለማሻሻል የአጭር የመካከለኛና የረዥም ጊዜ እቅድ እንደነደፈ የዘረዘሩት አቶ ጌታቸው በአጭር ጊዜ እቅዱ ሊከናወኑ ከተመለከቱት ተግባራት አንዱ ባለፉት ጥቂት ዓመታት በሀገሪቱ ተፈጥረው በነበሩ ሁከቶች ተሳትፈዋል ባሏቸው ተከሳሾች ላይ የተመሠረተውን ክስ አቋርጦ መፍታት እንደሆነም አብራርተዋል። ይህን መሠረት በማድረግ በፌዴራል ደረጃ እስካሁን ድረስ በለየናቸው አካላት ወደ 115 የሚሆኑ ተጠርጣሪዎችን ክሳቸው ለመጀመሪያው ዙር እንዲቋረጥ ተደርጓል። እነዚህ 115 ተጠርጣሪዎች ቅድም ባልኳቸው መስፈርቶች መሠረት መስፈርቱን የሚያሟሉ ሆኖ በመገኘታቸው በዚህ የክስ ማቋረጥ ሂደት ውስጥ ተጠቃሚ እንዲሆኑ የሚደረግበት ሁኔታ አለ። እነዚህን ተጠቃሚ በማድረግ በዚህ ረገድ ራሱን የቻለ ተሀድሶ ተሰጥቷቸው እንዲወጡ የማድረግ እንቅስቃሴ ተደርጓል። ስለዚህ የመቶ አስራ አምስቱም ተጠርጣሪዎች የክስ ማቋረጫ ለፍርድ ቤት ይቀርቧል፣ በሌላ በኩል እንዲቀርቡ ተደርጓል። በሌላ በኩል ደግሞ እነዚህ መቶ አስራ አምስት ተጠርጣሪዎች ከዛሬ ጀምሮ ለተከታታይ ሁለት ቀናት የተሀድሶ ስልጠና ይሰጣቸዋል። ስለዚህ ከሮብጧ ጀምሮ ወደ ህብረተሰቡና ወደ ቤተሰቦቻቸው የሚቀላቀሉበት ሁኔታ ይፈጠራል ተብሎ ይታሰባል። ጠቅላይ አቃቢ ህጉ እንደገለጹት ክሱ እንዲቋረጥ መመዘኛዎቹ አራት ናቸው። በነበረው ሁከትና ብጥብጥ ይሁን በሌሎች ጉዳዮች የሰው ሕይወት ያላጠፉ፣ ከባድ የአካል ጉዳት ያላደረሱ፣ ትልልቅ የኢኮኖሚ አውታሮችን በማውደም ቀጥተኛ ተሳትፎ ያልነበረው ወይም ይህን ድርጊት ያልመራ መሆን አለበት። ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለመቀልበስ በተደረገ እንቅስቃሴ ውስጥ በመሪነት በተደጋጋሚ ያልተሳተፈ መሆን ይኖርበታል። ሌላው ደግሞ በዚህ ሥርዓት ተጠቃሚ የሆኑ ዜጎች መንግሥትና ድርጅት ኢህአዴግ ማለታቸው ይመስላል፣ መስራት የሚገባውን ባለመስራቱ የተነሳ በሌሎች ኃይሎች ፍላጎትና ዓላማ ተነሳስተውና ሰለባ የሆኑ የዚህ ዕድል ተጠቃሚ እንደሚሆኑ አቶ ጌታቸው አስረድተዋል። በዚሁ መሠረትም በክልል የሚገኙ ታራሚዎችና ተጠርጣሪዎችም የዚሁ ዕድል ተጠቃሚ ይሆናሉ። ባለፈው ዓመት በነበረ በዲላ ከተማ በዲላ ዙሪያ ወረዳና በተመሳሳይ ቦታዎች ላይ የእርጋ ጨፌ በኮቼሬ እና ገደብ ወረዳዎች አካባቢ በነበረው ሁከት እና ብጥብጥ ተሳታፊ የነበሩ ወደ 361 የሚሆኑ ተጠርጣሪዎች ክስ እንዲቋረጥ ተደርጓል። በሌላ በኩል በዚሁ ክልል በሰገን ህዝቦች አካባቢ ዞን በኮንሶ ወረዳ በነበረው ሁከት እና ብጥብጥም በተመሳሳይ ሁኔታ ተሳታፊ የነበሩ ወደ አምሳ ሁለት ተጠርጣሪዎች በዚህ መሰረት ክሳቸው ተቋርጦ የተሃድሶው ስልጠና ካገኙ በኋላ ወደ ቤተሰባቸው እንዲቀላቀሉ ለማድረግ ጥረት ተደርጓል። ስለዚህ በዚህ የመጀመሪያው ዙር የክስ ማቋረጥ ሂደት ውስጥ በድምሩ 528 ተጠርጣሪዎች የክስ ሂደታቸው እንዲቋረጥ ተደርጓል። ስለዚህ የተሃድሶው ስልጠና ከተሰጣቸው በኋላ ወደ ህብረተሰቡና ወደ ቤተሰቦቻቸው ተቀላቅለው ሰላማዊ ህይወታቸውን በመፍጠር የሰላም እሴትን በመገንባት የሰላም ኃይል እንዲሆኑ የማድረግ ስራዎች ይሰራሉ ተብሎ ይታሰባል። አቶ ጌታቸው አምባ ጨምረው እንዳብራሩት በፌዴራልም ሆነ በክልል ደረጃ ይኸው የክስ ማቋረጡ ሂደት እንደሚቀጥል ገልጸው፣ የተፈረደባቸው እስረኞችም ቀደም ሲል በተቀመጡት መመዘኛዎች አማካይነት የእያንዳንዱ እስረኛ ጉዳይ እየተመረመረ በሀገሪቱ ሕግ መሠረት እንደሚከናወን ተናግረዋል። በዚህ ረገድ የሚታዩትን የፌዴራል የይቅርታ ተጠቃሚዎች የሚሆኑ ክስ በማቋረጥ ሂደት ከእስር እንዲለቀቁ የሚደረጉ ሰዎችን ጉዳይ የመጨረሱ ሁኔታ በአጭር ጊዜ ባስቀመጥነው የጊዜ ሰሌዳ በሁለት ወር ጊዜ ውስጥ በተከታታይነት ተግባራዊ የሚሆን ይሆናል። ስለዚህ ጥናቶች እንዳለቁ ጥናቶችን መሰረት አድርጎ ታራሚዎች ከእስር የሚለቀቁበት ሁኔታ የሚጀመር መሆኑን ግልጽ ግንዛቤ እንዲወሰድበት ነው። ይህ ዘገባ እስከተጠናቀረበት ሰዓት ቪኦኤ ከተለያዩ ምንጮች እንዳረጋገጠው ዕውቅ የተቃዋሚ የፖለቲካ ፓርቲ መሪዎች ስለ ክሱ መቋረጥ ወይንም ስለ ተጀመረው ሂደት የተነገራቸውም ሆነ የሚያውቁት ነገር የለም። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ